ውሳኔው እንግዲህ ያው የተቃዋሚዎች በራይላ ኦዲንጋ የሚመራው ዋነኛ ሁለት ነጥቦች ነበሩት። አንደኛው ቅጽ 34 ኤና ቅጽ 34 ቢ የሚባሉት ቅጾች በምርጫ ኮሚሽኑ ይፋ የተደረጉትና ከምርጫ ጣቢያ የተገኙት የተጣጣሙ ስላልሆኑ እነሱን በአይን ማየት መቻል አለብን የሚል ነው። ሁለተኛው ደግሞ የምርጫ ኮሚሽኑ መረጃ ቋት ወይም ሰርቨር መፈተሽ አለብን፣ እሱን ማየት አለብን የሚል ሁለት መሰረታዊ ጥያቄዎች ነበሩ። እነሱን ባልተጠበቀ ሁኔታ ያው የጠቅላይ ፍርድ ቤቱ ዛሬ ፈቅዶላቸው የፕሬዚደንት ወሮ ኬንያታ ፓርቲም የተቃዋሚውም ሁለት ሁለት ተወካዮች ና ጠቅላይ ፍርድ ቤቱ ደግሞ አንድ ሬጅስትራር ከኮምፒውተር ባለሙያ ጋር አድርጎ አጠቃላይ ሰነዶችን፣ የኮምፒውተር ሲስተሙን እንዲፈትሹ ፈቃድ ሰጥቷል። ዛሬ ሁለት የፍርድ ቤቱ ውሳኔ ለምርጫው ውጤት ለአሸናፊው ለኬንያታ እንደዚሁም ለራይላ ኦዲንጋ ምን ማለት ነው? ይሄ አሁን የጠቅላይ ፍርድ ቤቱ ውሳኔ በጣም መሰረታዊ ውሳኔ ነው። ከ2013ቱ የተለየ ውሳኔ ነው። ዋነኛው ጥያቄ ያነሱት የነበሩት ተቃዋሚዎች የቴክኖሎጂ መሳሪያው ችግር ገጥሞታል የሚል ሳይሆን አስተማማኝነት፣ ውጤቱን በማስተላለፍ ላይ የአስተማማኝነት ችግር አለ፣ ስለዚህ መፈተሻ አለበት የሚል ነበረ። በአጠቃላይ የፍርድ ቤቱ ውሳኔ ለተቃዋሚዎች ትልቅ ድል ነው። በውሳኔውን በራሱ ስር ነቀል ሊባል የሚችል ነው። ይሄም አሁን በፍርድ ቤቱ አር ነው እንግዲህ እስከ አርብ እስከ እኩለ ሌሊት ድረስ ውሳኔ ይሰጣል ተብሎ ነው የሚጠበቀው። እና ኬንያውያን እንደገና ተመልሰው ጉዳዩን በጥብቅ እንዲከታተሉት የጸጥታ ችግር ይከሰታል ወይ? ፍርድ ቤቱ ምን አይነት ውሳኔ ይወስናል? ተቃዋሚዎች የምርጫ ኮሚሽኑን የመረጃ ቋት ሲፈትሹ ምን ውጤት ሊያገኙ ይችላሉ? ምን ውጤት ይዘው ለጠቅላይ ፍርድ ቤት ይቀርባሉ? በነገው ዕለት የሚሉ ጥያቄዎች በጣም አንገብጋቢ ጉዳዮች ናቸው እና ሀገሪቱን እንደገና መልሶ በ ጥያቄ ምልክት ውስጥ አጠቃላይ ስርዓቱን ጥያቄ ምልክት ውስጥ ያስገባ ሁኔታ ስለሆነ ቁልፍ ጉዳይ ነው። የተወሰነው ዛሬ ስር ነቀል ሊባል የሚችል ነው። ፕሬዚደንት ኬንያታ እና ፓርቲያቸው ጁብሊ ፓርቲ በጉዳዩ ላይ ያሉት ነገር አለ። ጠቅላይ ፍርድ ቤቱ ማንኛውም ተከሳሹም ሆነ ተከሳሽ አሁን ከሳሽ የተቃዋሚ ዋጋ አካል ነው። ተከሳሾች ደግሞ ፕሬዚዳንቱ እና የምርጫ ኮሚሽኑ ናቸው። ማንኛውም አካል በዚህ ፍርድ ቤት ሂደት ውስጥ የሚሳተፍ፣ እንዲሁም ሜዲያው እንዲሁም ተራው ዜጋ የፍርድ ቤቱን ሂደት የሚያውቅ ወይም የሚያዛባ መረጃ እንዳይነጋገር እንዳይጽፍ ፍርድ ቤቱ ከልክሏል። ስለዚህ ማንኛውም አካል በዚህ ጉዳይ ላይ ምንም ሊለው የሚችለው ነገር የለም እስከ መጨዋረብ ድረስ በፍርድ ቤቱ ላይ ተገኝተው ግን ባሰሙት አቤቱታ አጠቃላይ ምርጫ ማለት ስርዓቱ ነጻ ነው ወይ ፍትሐው ነው ወይ አስተማማኝ ነው ወይ ህገ መንግስታዊ ስርዓቱ ተሟልቶ የተካሄደ ምርጫ ነው ወይ የሚለው ነው እንጂ መታየት ያለበት ቁጥሮች ላይ ትኩረት ማድረግ የለብንም። ነፃና ፍትሃዊ ተብሎ በምርጫ ታዛቢዎች የተረጋገጠ ምርጫ ነው እና ስርዓቱ ላይ ፕሮሲጀሩ ላይ ነው ትኩረት መስጠት ያለበት ፍርድ ቤቱ እንጂ ቁጥሮች እዚህ ጋ እዚ ጋ በዝተዋል እዛ ጋ ንስተዋል የሚለው ላይ ትኩረት መስጠት የለበትም የሚል ምላሽ ነው እየሰጡ ያሉት። ያምኖ ግን ተቃዋሚዎች ዝርዝር ያለ አቤቱታ ነው ይዘው የቀረቡት እና በነገ ሁለት ደግሞ የሚመጣው እንግዲህ ከምርጫ ኮሚሽኑ መረጃ ቋት ተገኝቶ ሬጅስትራሩ የጠቅላይ ፍርድ ቤቱ ሬጅስትራር የሚያቀርቡት ሪፖርት ወሳኝነት ይኖረዋልና አሁን ማንኛውም አካል በዚህ ጉዳይ ላይ በሂደት ላይ ምንም ማለት አይችልም። ፍርድ ቤት እዛው ቅጽር ግድ ውስጥ ከሚሉት ውጭ በአደባባይ ሊሉት የሚችሉት ነገር ምንም ነገር የለም። ኬንያ ለድህረ ምርጫ ሁከት እንግዳ አይደለችም። ዘንድሮ በተለይ ከሀያ ቀን በፊት ከተካሄደው ምርጫ በኋላ ግን ራይላ ኦዲንጋ ያቀረቡትን በቤት ውስጥ የመቀመጥ አድማ ደጋፊዎቻቸው ችላ ያሉ ይመስላል። አንዳንድ ቦታዎች ደጋፊዎቻቸው ተቃውሞ ቢያደርጉ፣ ምናልባት የዚህ ፍርድ ቤት ውሳኔ በኬንያውያኑ ዘንድ ምን ሊፈጥር ይችላል? ምናልባት መልሶ ሀገሪቱን ወደ ሁከት ሊመልሳት ይችል ይሆን እንደዚ አይነት ስጋቶች አሉ አሁንም ላካለፉት ቅዳሜ ዕለት ጀምሮ ቅዳሜ ዕለት እሑድ ዕለት ለሁለት ቀናት የተቃዋሚዎች ደጋፊዎች በጠቅላይ ፍርድ ቤቱ ፊት ለፊት የጸሎት ፕሮግራም ለማካሄድ አድርገ ህገ መንግስታዊ መብታቸውን ለመጠቀም ሞክረው በፖሊስ ተበትነዋል ፖሊስ አግዷል ተቃዋሚዎች ህገ መንግስታዊ መብታችን ተጥሷል እያሉ አሁንም እያሰሙ ነው ለማንኛውም ፖሊስ በአካባቢው መንገዶችን በሙሉ ዘግቷል ምንም አይነት የጸሎት ፕሮግራም እንዳይካሄድ በአካባቢውን ከልክሏል የፍርድ ቤቱ ውሳኔ አሁንም ተመልሶ ግጭት ሊቀዘቅስ ይችላል የሚል ስጋት በመሰረቱ አለ። እንግዲህ ምን ያህል ስር የሰደደ ነው የሚለው ነገር ካለፉት ከሁለት ሺህ ሰባቱ ተሞክሮ አንጻር ሲታይ ህዝቡ በግጭት የተሰላቸ ነው የሚሉ አመለካከቶችም አሉ። ዝሮ ዝሮ ግን ስጋቱ አሁንም አለ። ፍቅረ ማርያም መኮንን፣ ከኬንያ ናይሮቢ ለሰጠኝ ማብራሪያ በጣም አመሰግናለሁ። አመሰግናለሁ።